አሸባሪ ቡድን ለሕጋዊ መንግስት የተኩስ አቁም ቅድመ ሁኔታ ሊያቀርብ አይችልም ሲሉ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናገሩ። ይህ በአቻዎች መካከል ያለ ጉዳይ አይደለም ብለዋል ኃላፊዋ። የኢትዮጵያ መንግስት ያወጀውን የተናጥል የተኩስ አቁም ያልተቀበሉት የህወሓት መሪዎች የተለያየ ቅድመ ሁኔታዎችን ይፋ ሲያደርጉ መቆየታቸው ይታወሳል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው ተከ ቀጥታው ዘገባ ዝርዝሩን ይዟል። ዛሬ በጠቅላይ ሚኒስትር ጽሕፈት ቤት የተሰጠው መግለጫ በወቅታዊ ጉዳዮች ላይ የመንደርደሪያ ማብራሪያ የቀረበበት ያንን ተከትሎ ከጋዜጠኞች ለቀረቡ ጥያቄዎችን ምላሽ የተሰጠበት ነው። የኢትዮጵያ መንግስት በሰብአዊነት ላይ የተመሰረተ በሚል በትግራይ ክልል የተናጥል የተኩስ አቁም ካወጀ ሳምንታት ተቆጥረዋል። የተኩስ አቁሙን እንደማይቀበሉ በይፋ የገለጹት የህዋት መሪዎች በበኩላቸው የተለያዩ ቅድመ ሁኔታዎችን ይፋ ሲያደርጉ መቆየታቸው ይታወሳል። የበጀት መለቀቅ፣ የስልክ የባንክና ሌሎች አገልግሎቶች መጀመር መጀመርና የአማራ ልዩ ኃይል ከምዕራብ ትግራይ መውጣት ህወሀት፣ የመሳሰሉት ናቸው። ቅድመ ሁኔታዎቹ ህወሀት ቅድመ ሁኔታዎችን ማቅረቡን በተመለከተ የመንግስትን አቋም የተጠየቁት የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተከታዩን መልሰዋል። cannot be positioned or put forth to um, a legitimate government by a terrorist organization። ይህ በአቻዎች መካከል ያለ ጉዳይ አይደለም። ስለዚህ በክልሉ ሰላምና ጸጥታን ለማስፈን እንደ መሰረት የሚሆኑ ሰባት ቅድም ሁኔታዎችን አንድ አሸባሪ ቡድን ለህጋዊ መንግስት ሊያቀርብ አይችልም። መንግስት የተናጥል የተኩስ አቁሙን የመተግበር የመጀመሪያ እርምጃ ወስዷል። ነገር ግን ይህ የተናጥል የተኩስ አቁም በሌላኛው ወገን ተቀባይነት አላገኘም። ስለዚህ የጠቀስካቸውን አካላት በተመለከተ የመጀመሪያው እርምጃ መሆን ያለበት በሰብአዊነት ላይ የተመሰረተውን የተኩስ አቁም መቀበል፣ የሰብአዊ እርዳታ ወደ ክልሉ እንዲገባ ማመቻቸትና አርሶ አደሮች የእርሻ ስራቸውን እንዲቀጥሉ ማስቻል ነው ነ ያሉት የሱዳን አዋሳኝ በሆነው በሁመራ በኩል ወደ ትግራይ የሚሄድ የሰብአዊ እርዳታ መስመር እንዲከፈት ግፊቶች መኖራቸውን የገለጹ የኢትዮጵያ መንግስት ባለስልጣናት በትዊተርና በቃል በቃለመጠይቅ በሰጧቸው አስተያየቶች ሀሳቡን ሲቃወሙ ቆይተዋል። እንደዚህ አይነት ጥያቄ ያቀረቡ ዓለም አቀፍ አጋሮች ስለመኖራቸው ለተነሳው ጥያቄ ምላሽ የሰጡት ቢለኔ ስዩም የአስተያየቶቹን መነሻ አብራርተዋል። እሳቸው እንዳሉት ወደ ትግራይ ክልል እርዳታ የሚደርስበት አማራጭ መስመር እንዲከፈት ከዓለም አቀፍ አጋሮች የቀረበ ይፋ ጥያቄ የለም፣ ለእርዳታ የተሻለውን መስመር የመወሰን ስልጣን ግን የኢትዮጵያ መንግስት ነው ብለዋል። በህዋት የሚካሄድ እና እያደገ ያለ ትርክት ንግግርና ፕሮፓጋንዳ አለ። የአፋር መስመር ቢሮክራሲያዊ ማነቆች ስላሉበትና ለመዘጋት የተጋለጠ በመሆኑ ሰላማዊ አዋጭ መስመር አይደለም በሚል የሚካሄድ ሌሎች መተላለፊያዎች ይከፈቱ ዘንድ ጥያቄ እንዲቀርብ ጉልበት ለመስጠት የሚደረግ እና የተገለጸው ሀሳብ ይሄ ነው። እንደገለጽኩት መንግስት እንደ ሉዓላዊ መንግስት ሰብአዊ ድጋፍ ለማቅረብ እና ድጋፉን ለማድረስ የትኛው መስመር ቀላል ውጤታማና ቀልጣፋ እንደሆነ ለመምረጥ ኃላፊነት አለበት። እናም በዚህ ሰዓት የአፋር ክልል ለጅቡቲ ወደቦች ባለው ቅርበት የተነሳ ለሰብአዊ እርዳታ ማስተላለፊያነት መርጦታል ነው ያሉት። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ በአፋር ክልል ተገኝተው እንደነበር ያረጋገጡት የፕሬስ ኃላፊዋ የተነጋገሩትም ሰብአዊ ድጋፍ መሳለጥን በተመለከተ እንደሆነ አስረድተዋል። ጠቅላይ ሚኒስትሩ በአፋር ቆይታቸው ከክልሉ አመራሮችና የአገር ሽማግሌዎች ጋር መነጋገራቸውንም ነው የጠቀሱት። በተለያዩ ማህበራዊ ድረገጾች የተሰራጩ የፎቶግራፍ ምስሎች ጠቅላይ ሚኒስትሩ ከብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ተመስገን ጥሩነህ እንደዚሁም ከኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀኔራል ብርሃኑ ጁላ ጋር እንደነበሩ አሳይተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ